ሶማሊያ ዋሽንግተን ዲሲ ውስጥ ኤምባሲ ከፍታለች። ኤምባሲው የተከፈተው ከ24 ዓመታት በኋላ መሆኑ ተገልጿል። ባልደረባችን እዝራ ፍሳሐዬ በሥነ ሥርዓቱ ላይ ተገኝቶ ባለሥልጣናቱን አነጋግሯል። ሰለሞን አባቴ ያቀርበዋል። የሶማሊያ ኤምባሲ ዋሽንግተን ዲሲ ላይ በተዘጋ በሩብ ምዕተ ዓመቱ በተከፈተበት ሥነ ሥርዓት ላይ የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ እና የሶማሊያ የውጭ ጉዳይ ሚኒስትር አብዲ ሰላም ኦማር እንዲሁም የዩናይትድ ስቴትስ የተወካዮች ምክር ቤት አባል ኬት ኤሊሰን ተገኝተዋል። የኤምባሲው መከፈት ሶማሊያ ከመገለል ጨለማ ስለመውጣቷ እማኝ ነው ሲሉ ከባልደረባ እዝራ ፍሳሐዬ ጋር ባደረጉት ቃለ ምልልስ ተናግረዋል። ይህ በጣም ከፍተኛ ጉዳይ ነው። የዛሬው ዕለት በሶማሊያ የቅርብ ታሪክ ውስጥ እጅግ ከፍተኛ ትርጉም ያለው ቀን ነው። ከጨለማው መውጣታችንን ያበስርናል። የዓለም አካል መሆናችንን ያሳያል። ብዙ ጠቃሚ ውሳኔዎች በሚተላለፉባት ብዙ ችግሮች በሚፈቱባት ዋሽንግተን ዲሲ እንገኛለን። በወዳጆቻችን መካከል ነን። በዩናይትድ ስቴትስ ወንድሞቻችን፣ አጋሮቻችን መካከል እንገኛለን። ሶማሊያ ጨርሶ አትጠፋም። እዝራ የውጭ ጉዳይ የአፍሪቃ ረዳት ጉዳዮች ሚኒስትሯን ሊንዳ ቶማስ ግሪንፊልድንም አነጋግሯል። ዩናይትድ ስቴትስ በበርካታ የትብብር አካባቢዎች ከሶማሊያ ጋር መስራታዋን እንደምትቀጥል አረጋግጠዋል። ሚስ ግሪንፊልድ የትብብሩ መስኮች የጸጥታ፣ የልማትና የአስተዳደር መስኮች እንደሚሆኑ አምባሳደር ሊንዳ ቶማስ ግሪንፊልድ ተናግረዋል። ሀገሪቱ ምርጫ ለማካሄድ ወደፊት እንድትገፋም እያገዝንን ብለዋል። አምባሳደር ግሪንፊልድ የሶማሊያን መጻኢ ጊዜ የሚመለከቱት በብሩህ ተስፋ መሆኑን አምባሳደሯ ተናግረዋል። ሶማሊያ ታላቅና ድንቅ ትሆናለች። ከሶማሊያ ህዝብና መንግስት ጋር እየሰራን እንደምንቀጥል እናምናለን። ሶማሊያ መገንባቷንና ለህዝቧን መበልጸጓን ትቀጥላለች። የሶማሊያ ስኬቶች በሚቀጥሉት ጥቂት ዓመታት ውስጥ እንደሚታዩ እምነታቸውን የጠቆሙት ረዳት የውጭ ጉዳይ ሚኒስትሯ ግሪንፊልድ ባለፉ አመታትም አብረው ብዙ መስራታቸውንና ብዙም ስኬት ማስመዝገባቸውን አስታውቀዋል። ብዙ መስራት ቢጠበቅብንም የምናልምበት እንደምንደርስ ግን እርግጠኛ ነን ብለዋል። አሜሪካዊቷ ረዳት ሚኒስትር ዋሽንግተን ዲሲ የሚገኘው የሶማሊያ ኤምባሲ የተዘጋው ሶማሊያ ወደ እርስ በርስ ብጥብጥ ስትዘፈቅ የዛሬ 24 ዓመት ነበር።